ጉዟቸውን በኦሮሚያና በቤንሻንጉል ክልል አድርገው የነበሩ ቁጥራቸው ከ ስምንት መቶ በላይ የሚደርስ የአማራ ብሔር ተወላጆች በክልሎቹ በተፈጠሩ የጸጥታ ችግሮች ሳቢያ ተፈናቅለው ወደ ደቡብ ወሎ ዞን መግባታቸውን የዞኑ አደጋ መከላከል ና ምግብ ዋስትና ጽፈት ቤት አስታወቀ። ይህም ካለፉት ሶስት ዓመታት ወዲህ ተፈናቅለው ወደ ዞኑ የገቡትን ሰዎች ቁጥር ከ አስር ሺህ በላይ እንዲያሻቅብ አድርጎታል ይላል ጽፈት ቤቱ። መስፍን አድራጊ ተከታትሎታል። የጽህፈት ቤቱ ኃላፊ መሳይ ማሩ ከአሜሪካ ድምጽ ሬዲዮ ጋር በነበራቸው ቆይታ እንዳስታወቁት በኦሮሚያ ክልል ወለጋና በቤንሻንጉል አካባቢዎች ባለው የጸጥታ ችግር ምክንያት 827 የአማራ ብሔር ተወላጆች ቤት ንብረታቸውን ጥለው ባለፉት ሶስት ቀናት ወደ ደቡብ ወሎ መግባታቸውን ጠቁመዋል። ቀደም ሲል ከክልሉ ተልዕኮ የነበረውን ምግብና ምግብ ነክ ያልሆኑ ድጋፎች ለተፈናቃዮቹ እንዲውል መደረጉን አስረድተዋል። እነዚህን ተፈናቃዮች ደግሞ ጊዜያዊ መጠለያ ወይም ማረፊያ አመቻችተን ወልረዴ ወደዛ ቦታ እንዲሄዱ ያደረግነው የሚያድንበት ሁኔታ አለ ቦታውም እንግዲህ ተወለደሬ ሀይቅ ከተማ የሚባለው መካን ኢየሱስ የሚባል ካምፕ አለን እዛ በቁጥር ወደ 497 የሚሆኑ ተፈናቃዮች አስገብተናል በተመሳሳይ ደግሞ አንድ 10 ኪሎ ሜትር ዝቅ ብለን ጃሪ ላይ ወደ 332 የሚሆኑ ተፈናቃዮች እዛ ቦታ ላይ አስቀምጠናል። ይሁን እንጂ ከተፈናቃዮቹ ብዛት አንጻር ድጋፉ በቂ አለመሆኑን ያምናሉ መካን ኢየሱስ ላሉት ወደ 345 ኩንታል እህል ሰተናል ወደ 86 ብርድ ልብስ ሰተናል 86 የሚሆን ፍራሽ ሰጥተናል እንግዲህ ይህ አንዱ ፍራሽ ለሁለት ለሶስት እንዲጠቀሙበት ለማድረግ ነው ጥረት የተደረገው እንጂ አንድ ባንድ ንስጥ ከተባለ የቀረበ ግብአት እጅግ በጣም አነስተኛ ነው ጃሪም አካባቢ ላይ በተመሳሳይ ብርድ ልብስ እንደዚህ ወደ መቶ አንድ ፍራሽ ወደ ሰባ ሁለት ከዛ ውጭ ምግብ ነክ የሆኑትን ደግሞ በቀመሩ መሰረት ለአንድ ሰው 15 ኪሎ ግራም በወር በዛ መሰረት የተለያዩ ግብአቶችን ለማስገባት ጥረት አድርገናል ስለዚህ የግብአት አቅርቦት አካባቢ ላይ አመጣታቸው ድንገት ስለነበረ ተቋማችን ላይ የነበሩትን ግብዓቶች አንድ ፍራሽ ለሁለት ለሶስት አንድ ብርድ ልብስ ለሁለት ለሶስት በጊዜያዊነት እንዲጠቀሙ ነው ያደረግ ነው። ክልሉ ግን ለነዚህ ተፈናቃዮች ምግብ ነክም ምግብ ነክ ያልሆነ ድጋፍ በተሳቢ መኪና የላከበት ሁኔታ ነው ያለው። እሱ እንደደረሰ ጉድለቱን እያየን መረጃውንም በደንብ እያጠራል ለተጠቃሚዎች እንዲደርስ የማድረግ ስራ እንሰራለን እጥረቱን በመሙላት። የደሴ ከተማ ነዋሪ በተለይም ወጣቱ ያደረገውን አስተዋጽኦ አድንቀዋል ኃላፊው። ድንገት ነው የመጡት። ቁጥራቸው በጣም እጅግ ብዙ ነው። በቀጥታ ደሴ ነው የመጡት። ደሴ ከመጡ በኋላ ማህበረሰቡ ደግሞ በተለይ ገንዘብ በማዋጣት ምግብ ነክ የሆኑ በማዋጣት ማህበረሰቡን ቁርስና ምሳ ለተፈናቃዮች የደገፈበት ሁኔታ አለ። ወጣቶችም ይህን ጉዳይ ባለቤቱ ነው ማህበረሰቡን የማስተባበር ስራ ሰርተዋል። እሱ በጎ ነገር ነው። የከተማዋ ነዋሪ ከምግብና አልባሳት ድጋፉ በተጨማሪ የተዳከሙ ሰዎችን ወደ ቤት በመውሰድ ድጋፍ ማድረጉ ታውቋል። በሆሮ ጉድሮ ወለጋ ዞን ጃር ደጋ ጃርቴ ወረዳ አጋምሳ ቀበሌ ኗሪ የነበረችው ሀይባ አደም ከወለደች አንድ ወር አይሞላትም ያጋለጠናት ሕፃን ይዛ አስቸጋሪ ጊዜ ማሳለፏን ነው የምትናገረው። በአካባቢው ብሔርን መሰረት ያደረገ ጥቃት መሰንዘሩ ተወልዳ ካደገችበት አግብታ ወግ ማረካየችበት ቀይ እንድትፈናቀል እንዳደረጋት ገልጻለች። ፊቷ በጥይት ሲሉ በኋላ በካራ የገቡ ጊዜ ነብሳችን ናምጥ ብለን ንብረትም አልሸጥንም ምንም ምንም አላለንም። ብድግበን ለህይወታችን ለምነንም ቢሆን እንበላለን ብለን ወደ አገራችን ንግባ ብለን መጣን። በዝን የመጣ ነው ሀብትም ልሸጥ ምንም ምንም ምንም አላለን። እንዲ ሄለው ቤታችንን ልቀቅ አርገን ውጤት በንዲጃ ራሱ አልተዘጋም ስንት ቀን

ግን መኪና የገባውም ሲዴክ መኝ በየመንገዱ እያረፍኩ በየመንገዱ መንገዱ እያረፍኩ። ካረም የደሴ ከተማ ነዋሪ ወይዘሮ ማርታ ታደሰ አራሷ እስክታገግም ለመንከባከብ ቤቴ አምጥቻታለሁ ይላሉ። ተፈናቃዮች መጥቶ ብዙ ሰው ፈሷል ና አጋጣሚነቱን ላይ ስወርድ እሷን አገኘኋት ና በቃ በጣም በጣም ተሰማኝ። በጣም አለቀስኩኝ። ኑሮኝ ምናምን አይደለም። አሁ እንደምታየው ቤቴችና ተከራይቼ ነው የምኖረው። የተሻለ ነገር ኑሮ ሳይሆን ባለኝ አቅም በቃ የሆነ ነገር ስለተሰማኝ እንድረዳት ፈለግኩኝ። እና በቃ አናገርኳቸው። ላይ ይዤ መጣሁ ማለት ነው ወደ ቤት። ተጠቃዮቹ አብዛኛውን ቁጥር የሚይዙት ህጻናትና ሴቶች ሲሆኑ የእድሜ ባለጸጎችም አሉበት። አስራ አምስት ዓመት ያልሞላት ሌላዋ የአጋምሳ ቀበሌ ታዳጊ በከተማዋ ነዋሪ እንክብካቤ ሲደረግላት አግኝተናታል። ስምሽ ማን ነው? ብርቅ ያከለ የት ነው የተወለድሽው? አጋምሳ አጋምሳ የት ነው አጋምሳ? እዛ ኛገር ወለጋ በምን ምክንያት መጣሽ? እዛ ሲገደ ወደ ሀገራችን መጣን። አገር ፍለጋ ወደዚ ወለጋ አሞራ አፋፍ ድረስ በምን መጣሽ? በግሬ ከዛ በላይ Бурија да се ተፈናቃዮቹ ያሉበት ይዞታ አሳሳቢ መሆኑን የገለጹትና ታዳጊ ብርቅ ያከልን ለማሳደግ ቤታቸው የወሰዱት ወይዘሮ ዋጋ የበየነ ሁሉም የበኩሉን በማድረግ ሰብዓዊ ቀውሱን ለመቀነስ እንዲሰራ ጥሪ አስተላልፈዋል። በጣም ያሳዝናሉ። ልጆቹ እስከ ሞት ደረጃ ያሉ ናቸው። በረሃ፣ በውሃ ጥም እንደዛ ሆኖ ስናያቸው ልጅቷን ለማምጣት ወሰንኩኝ ማለት ነው። ማለት አንድ ሰው ለነፍሱም ይሁን ለምንም ወጣት አለበት ግዴታውን ብዬ ነው። አባቷን አግኝቸዋለሁኝ። ከእሷ የእሷ ታናናሾች አምስት አሉ። በጣም ህጻኖች ናቸው። ያላቸው ያው ባደራ መልክ ነው የሰጠኝ ስልክ የላቸውም አድራሻ የላቸውም። የኛም ቤት ነው ያዩት። ያው ሲመቻችልኝ መጥቼ ይጠይቃታለሁ ብሎ ነው ሰቱኝ ሄደው ተፈናቃዮቹን በዘላቂነት ከማቋቋም አንጻር የመንግስት አቅጣጫ ምን ይሆን? የዞኑ አደጋ መከላከልና ምግብ ዋስትና ጽህፈት ቤት ኃላፊ አቶ መሳይ እንግዲህ በዘላቂነት ከማቋቋም አንጻር እንደ ክልል የተሰጠን አቅጣጫ ምንድን ነው? አሁን በተፈጠሩት ወቅታዊ ግጭቶች ምክንያት ያው ቀያቸውን ለቀው ወደዚህ መጥተዋል። ስለዚህ የአካባቢ ላይ በሚሰራ የህዝብ ለህዝብ ግንኙነት ስራ ያመራር አመራር ስራ አካባቢው ሰላም ከሆነ ሰላሙ የተረጋገጠ ከሆነ በቀጥታ መልሶ የማቋቋም ስራ ቀደም ሲል ወደ ተፈናቀሉበት አካባቢ የሚሰራ ነው የሚሆነው። ለውጡ ከመጣ ካለፉት ሶስት አመታት ወዲህ ከኢትዮጵያ የተለያዩ አካባቢዎች ተፈናቅለው ወደ ደቡብ ወሎ የገቡት ተፈናቃዮች ብዛት ከአስር ሺህ ማለፉን ከጽህፈት ቤቱ ያገኘነው መረጃ ያመለክታል። ከየካቲት 27 2021 ዓ ም ጀምሮ በኦሮሚያ ክልል ሆሮ ጉድሩ ወለጋ ዞን በተለያዩ ወረዳዎች ማንነትን መሰረት ያደረገ ጥቃት ተሰንዝሮብናል ያሉ አስተያየት ሰጪዎችን ዋቢ አድርጎ የዛሬ ሶስት ሳምንት ገደማ ቪኦኤ እንደዘገበው ህጻናትንና ሴቶችን ጨምሮ አርባ ሁለት ሰዎች በታጣቂዎች ተገለዋል። በሆሮ ጉድሮ ወለጋ ይመለከታቸዋል የተባሉትን የጃርደጋ ጃርት የወረዳ አመራር በተንቀሳቃሽ የእጅ ስልካቸው ላይ ለማግኘት ያደረግኩት ጥረት አልተሳካልኝም። የቤኒሻንጉል ጉምዝ ኮማንድ ፖስት አስተባባሪ ሌተናል ጀነራል አስራት ዴኔሮ በስጋትም ሆነ በመፈናቀል ከአካባቢያቸው የለቀቁ መኖራቸውን አምነው ከቀያቸው የተፈናቀሉትን ወደ ቀያቸው የመመለስ ስራ ይሰራል ይኖራል፣ ብለዋል። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ።